የዓለም ስጋት ሆኖ ኮሮና ወረርሽኝ ከተነሳ ጀምሮ ወጣቶች በተለይ በሀገራችን በተለያዩ ቦታዎች የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ይገኛሉ እና እሱን በተመለከተ አንዳንድ ነጥቦችን አንስተን አጭር ውይይት እናደርጋለን። በመጀመሪያ በጋቢና ቪኦኤ ስም ስለተጋበዛችሁልኝ፣ ለውይይቱን ፈቃደኛ ስለሆናችሁ አመሰግናለሁ ሶስታችሁንም። እኛም እናመሰግናለን። እስቲ እርስ በርስ እንተዋወቅ። በደዲ ጂኔኑስን አስተዋውቂልኝ። ወጣት ጂኔኑስ ፍቃዱ የወለጋ ዩኒቨርሲቲ የፋርማሲ ትምህርት ክፍል መምህር ሲሆን ፋርማሲስትም ነው። በኮሮና ወረርሽኝ አስቀድሞ ለመከላከል የሚደረገውን የበጎ ፍቃደኝነት ተግባር በሁሎ ጉድሎ አካባቢ በስፋት ሲያካሄድ የነበረ ትልቅ ወጣት ነው ማለት ነው። ጂኔኑስ በለዲ ሸንተማት ትባላለች የአዲስ አበባ ነዋሪ ናት። ባለፈው በአምቦ ዋላጅ አልባና በኮሮና ምክንያት መስራት ለማይችሉ ሰዎች ለሀምሳ ሰዎች ማለት ነው ለአንዳንዳቸው ሁለት ሺ ብር አጠቃላይ ከመቶ ሺ ብር በላይ በበጎ ፈቃደኝነት ያደረገች ውዷ በጎ አድራጊ ናት። በጣም ደስ ይላል። እኔ ደግሞ አክመል ሽፋን ላስተዋውቅ። አክመል ሽፋ የነቀምቴ ከተማ ነዋሪ ሲሆን በተለያዩ የበጎ ፈቃድ አገልግሎቶች ከዚህ ቀደም ሲሳተፍ ነበር። በዚህ ከኮሮና ጋርም ተያይዞ አገልግሎቱን ለማበርከት ዝግጅት ላይ እንዳለ ነግሮኛል። ሶስታችሁንም በአድማጮች ስም እያመሰገንኩ ወደ ውይይታችን እንገባለን። 2019 በቻይና ውሃን ግዛት ተነሳ የተባለውን የኮቪድ-19 ኮሮና ቫይረስን በተመለከተ በኢትዮጵያ ወጣቶች ለበጎ ፈቃድ አገልግሎት የሰጡት ምላሽ ምን ይመስላል? ምን ታዘባችሁ? ከጂኔኑስ ልነሳ። ብዙ ወጣቶች ማጆሪቲ በሪስፖንድ አድርጎ ማለት ነው ነገሩን በደንብ አይቶ ተገንዝቦ ባለው ሪስፖንሳቸው አሪፍ ማለት ይችላል። በራሴ ማለት ባየሁት ነገር አንዳንድ ወጣቶች ጋር ደግሞ ኔግሊጀንስ ችግሮች ይኖረዋሉ። ብዙ ወጣቶች ሪስፖንድ አድርጎ እየሰሩ ነበረ በእጅ መታጠብ በማስተማር በብዙ ምክንያት በብዙ ቦታዎች እየሰሩ ነበረ። ግን አንዳንድ ወጣቶች ደግሞ ሪስፖንሱ ሎ ማለት ይችላሉ። አንዳንድ ወጣቶች በሽታ ወጣትና ይዝን፣ ሁለተኛ ደግሞ ወደ ሪሊጅን ወስዶ እኛ ኢትዮጵያን ወይ ደግሞ እነዚህ ጥቁር ህዝቢና ይዝን፣ ሶስተኛው ደግሞ አንዳንድ ወጣቶች ደግሞ ብዙ ቦታትና የነበረው ተስፋ ቆርጦ በቃ Ja, ich habe auch schon Münzen noch. የሚባል ነገር አለ። ግን ወጣቱ ብዙ ነገር እንደሰራ እና ሁለተኛ ደግሞ ብዙ እንዳስተማረ ወጣቱ አለርቶ ነው። ኮሚኒቲውን እያስተማረ እጅ በታጠብ፣ በፋይናንስ፣ በሁሉም ነገር እያስተማረ ነበረ እና እኔ ወጣቱ አሪፍ ሪስፖንስ እንዳለው እና ብዙ ተነሳሽነት እንዳለው ና እንዳስተማረ ጥሩ ነው ብዬሽ አስባለሁ። እኔ በለዲ ምላሹን እንዴት አይነሽ? የወጣቱ ምላሽ። በመጀመሪያ የኢትዮጵያ ወጣቶችም አመስገን እፈልጋለሁ። ሁሉንም ማለት ነው። ለምንድን ነው ወጣ የአሁኑ ወጣት ልክ እንደ ወታደር ነው። ህይወቱን አሳልፎ ለሀገሩ ህዝብ የሰጠ ወጣት ነው እና የተማርኩት ምንድን ነው ከእነዚህ ወጣቶች፣ እነዚህም ወጣቶች በኮሮና ምክንያት ብቻ ሳይሆን በሌላም መልካም ተግባር የመሰማራት ሙሉ ልብና ቅን ልብ ያላቸው ወጣቶች ናቸው አሁን ላይ ያሉ ወጣቶች እና እንዳደረካቸው ና እንደ መራሃቸው የሚሆኑ ወጣቶች ናቸው ያሉ እና በጣም ከባድ ተስፋ ነው ያለኝ። ይህን ከኮሮና በኋላ ያየሁት በወጣቶች ያለኝ ተስፋ ሀገራችንን ኢቨን ድህነታችንን ለማጥፋት ከባድ አስተዋጽኦ የሚያደርጉ ወጣቶች አሉ ብዬ አምናለሁ እና በጣም ደስ የሚል ተግባር ላይ ናቸው። እራሳቸውን ሕይወታቸውን አሳልፈው የሰጡ ወጣቶች ናቸው ያሉት። ልክ እንደዛም ደግሞ በጣም ትላ ባይነት የሚገኝባቸው ያለ አግባብ አግባብ የሌለው ቦታ የሚታዩ ወጣቶች ጥቂት ወጣቶች ይኖራሉ። እነሱንም ያው በማስተማር ወደ ራሳቸው መመለስ ይችላሉ ብዬ ተስፋ አድርጋል። አክሜድ ተጨማሪ ሀሳብ ካለን አስተናግድ። እኔ አሁን በስራ ስራ ጉዳይ ተሻራ መጥቼ ነው ያለሁት። በጎነት እንዴት ደስ ይላል መሰላቸው። በጎነት ደስታን ይሰጣል። እጅ ሲሰጥ ልብ ይደሰታል። ወጣቶች የሰሩት በጎ ተግባር አስደናቂ፣ አስደሳች መሆኑ አግኝቸዋለሁ። ከዳር እስከ ዳር ያደርጉት እንቅስቃሴ በጣም አፕሪሽት አደርገዋለሁ። ሞተር ሳይክል በማቆም በመኪና የቤት መኪና በማቆም እጅ ማስታጠቡ በየቦታው በመዋጫው በሰብሰብ ታላቅ ስራ ሰርቷል እና ወጣቶች ሊመሰገር ይገባል። በኮሮና ምክንያት እየተሰራ የሚገኘው የበጎ ፈቃድ ተግባር ምን ያህል ወጣቱን ከሌላ ወጣት ጋር ከአካባቢው ጋር፣ ከማህበረሰቡ ጋር፣ ከሀገሩ ጋር አስተዋውቆታል ማለት ይቻላል። አቀራርቦታል ማለት ይቻላል። በራሱ ውስጥ ያለውንም አቅም፣ ችሎታ ያሳወቅበት እድል ካለ ምን ታዘባችሁ እናንተ ከበደል? ይልነሳል ከባድ አስተዋጽኦ እያደረገ ነው። ምክንያቱም በየአካባቢው ያለውን ህብረተሰብ እየጎበኘ ነው ያለው እና በዚሁም የሚቀጥል ይመስለኛል። ምክንያቱም አንድ ትንሽ ነገር ስታይ ልብክ እየተነካ ስለሚሄድ ወጣቶች በዚሁ የሚቀጥሉ ይመስለኛል። ከአሁን በኋላም ወደ ቤታቸው ተመልሰው ወደ አካባቢያቸው ተመልሰው ታላላቅ አባቶቻቸውን፣ ታላላቅ እናቶቻቸውን ማየት እንዲችሉ አድርጓቸዋል። ከብዙ ነገር አስተምሯቸዋል ብዬ አስባለሁ። ምክንያቱም ሁሌም ለሞት እንዳለ አታስብም፣ ሁሌም መኖር ደስታ እንዳለ ነው የምታስበው እና ይሄ ክፉ ነገር ሲመጣ ማስጠንቀቂያ ይሰጠን ይመስለኛልና ወጣቶችም በዚሁ የሚቀጥሉና ህብረተሰቡን በማገልገል ትልቅ አስተዋጽኦ ይወስዳሉ ብዬ አስባለሁ። ጂኔኑስ እኔም እንዳዩት ማለት ነው ይሄ ስራ በጣም ኮሚኒቲና ከምኒቲ ወጣቶች ከወጣቱ ጋር ከኮሚኒቲው ጋር አጣምሮ ታድያ አስባሉ። አሁን ካዮት ማለት ነው ብዙ ወጣቶች ከገጠር ወደ ከተማ እየሄዱ ከከተማም ወደ ገጠር ሄዶ እያስተማሩ ነበረ። እና አንዳንድ ጅ እያሳተቡ ብዙ ነገር ሳሙና እየገዙ በቃ ሁሉ ይሄ ደግሞ አንዳንድ ኮሚኒቲዎች ድሮ አሁን ወጣቶች የሚባል ነገር ነበረ። ወጣቱ ማህበረሰቡን ማክበር ላይ መርዳት ላይ በጣም ችግሮች ነበሩ። አሁን ግን ሕዝቡ ወጣቱም ከኮሚኒቲው ጋር ሄዶ እያስተማረ ብዙ ኢንተራክሽን እንጂ ማድረግ አለባችሁ መሄድ አለባችሁ ብሎ እያስተማረ ብዙ ነገር ተሰርተዋል ብዬ አስባለሁ። ይሄ ደግሞ ወጣቱን ከወጣቱ ጋር፣ ወጣቱን ከኮሚኒቲ ጋር ኢቭን ከሌሎች ጋር ከሲቪክ ኦርጋኒዜሽኖች ጋር አታምሮ ለነገው ብዙ ተስፋ የሚሰጥ ስራ ተሰርተዋል ብዬ አስባለሁ። ይሄ ደግሞ ለነገ ማለት ቀጣይነት እንዳለው ይሰማኛል። እኔ አክመን በየቦታው ድንኳን ጥለው በጋራ ስለኮሮና ቫይረስ ትምህርት የሚለግሱ በጎ ተግባራት በቅድም ተሰርተዋል። በየቦታው ስታይ በጣም የሚገርም በቃ በየቀበሌው በየምናምኑ እየተሰባሰበ ነው። ወጣት እንደዚህ ይጠበቃል ብለህ ከማትገምተው በላይ ነው እና የተሰራው እና በጣም አድናቅ ያለው ይህን ነገር ማህበረሰቡ፣ የተለያዩ ተቋማት፣ መንግስት ምላሹን እንዴት አዩት? የወጣቱን ምላሽ ማለት ነው። ለምሳሌ ከማመስገን አንጻርም ሊሆን ይችላል፣ ከመውቀስም አንጻር ሊሆን ይችላል፣ ምቹ ሁኔታዎችንም ከመፍጠር አንጻር ሊሆን ይችላል እና እንዴት አያችሁት? ይሰማል። እሺ ከአክመል ልጀምር። የበጎ ፍቃድ ተግባራቱ እጅግ ውጤታማ መሆኑን የምታውቀው እጅ መታጠብ መለመዱ መጨባበጥ ቀርቶ የድሮ ሰላምታችን እጅ ነስቻለሁ በሩቁ መሆኑ ሁሉም ከሌላው ጊዜ የተሻለ ንጽሕናን በመጠበቅ የአፍና የአፍንጫ የእጅጓን ተጠቃሚ እንዲሆኑ ማድረግ እና በተለያየ በርቀቱን ጠብቆ ሰው መሄዱ እሱሱ ነገር ተለምዷል ነው። ከውጤታማነቱ አንጻር ይህንን ተመልክታል፣ የመንግስትን ምላሽ፣ የተቋማትን ምላሽ፣ የህብረተሰቡን ምላሽ እንዴት አየኸው? ኦኬ የመንግስት ምላሽ የሚገርመው መንግስት መደመቂያ ያለበት ለይቶ ማቆያ ማዘጋጀት ሊገመጭ ይገባል። ነገር ብዙ ድጋፎችንም አድርጓል። ሁሉም ጋር ማዳረስ ይከብዳል። በአንዳንድ ደግ ተግባራቱን እሱሱ ነገር ነው መቀጠል ያለበት ባለሀብቶቹ የንግድ ድርጅቶች እጃቸው እንዲዘረጉ ሁሉም ጋር መድረስ ይቻላል። በተለይም ክፍለ ሀገር ላይ በደንብ መሰራት አለበት ብዬ አምናለሁ። ወጣት ጂኔንስ እኔ ደሞያየት አፕሬሽየት ማድረግ አለብኝ ከሁሉም በላይ ሲቪክ ኦርጋኒስ ግን የጤና ተቋማትና እንዲሁም ደግሞ የሀይር ኤዱኬሽን እነሱ ተማሪው ወጣት ወስዶ ወደ ሌላ ሰፖርት እያደረገ ብዙ እያመሰገነ ነበር ና አንዳንድ ቦታዎች ደግሞ ከመንግስት ያዩት ማለት ነው። አንዳንድ ቦታዎች ወጣቱ ለትምህርት ሲሄድ ወደ ፖለቲካ እየወሰደ ነበር። አንዳንድ ቦታዎች እያዩ ማለት ነው። ወደ ፖለቲካ ተወግዶ አንዳንድ ወጣቶች አብሮ እየተቀመጡ እየሄዱ ፓስተሩን ይኖረዋል አይቻሉ ያዩት ነገር ነው እና ብዙም አንዳንድ ቦታዎች ጥሩ ባይሆንም ከመንግስት የተሰጠ አንዳንድ ቦታዎች ምስጋና ቢሆንም አንዳንድ ቦታዎች ችግር እንዳለ አይቻሉ። ሁለተኛው ደግሞ ስፔሻል ከጤና ተቋማትና እንዲሁም ከሕዝቡ ያለውት በጣም አፕሪሽየት አድርገዋለሁ ወጣቱን መቀጠል እንዳለበትን ተገንዝ አይቻለሁ። እና ሁለተኛ ደግሞ አንዳንድ ቦታዎች ባጀት አለመኖሩ ወጣቱ እየተቸገረ ነበር። ይሄ ደግሞ ባጀት ቢኖርም ከዛ በላይ የሚሰሩ ነገሮች እንዳሉ እና በማስተማር ብቻ ሳይሆን በሌሎች ስራዎች መደገፍ እንዳለበት ወጣችሁን ማየት ገባ ነበረ። ያው ሪስፖንሱ አሪፍ ነው ብዬ አስባለሁ። ነ በለዲ የምጨምሪ ነገር ካለ? አዎ፣ እኔ ማለት የምፈልገው በዚህ ሰዓት ከማህበረሰቡ የሆነ ከመንግስት ያው ጥሩ ነገር እንዲናገር ወይ ደግሞ እንዲያመሰግን አልጠብቅም። ምክንያቱም ይህንን ጊዜ አላለፍነውም። ገና ብዙ ፈተና ይቀረናል። ወጣቱ ገና ብዙ መስራት አለበት። መንግስት ጋም ህብረተሰቡ ጋም ብዙ ተጽዕኖ መፍጠር የሚችለው ወጣቱ ብቻ ነው። ከዛ ይሄ ጊዜ ሲያልፍ ግን እንደኔ ሀሳብ ከሆነ መንግስትም ይሁን ህብረተሰቡ ወጣቶችን ይህንን ተግባር ላደረጉ ሰዎች ትልቅ ምስጋናም ጭምር ሳይሆን ወጣቶቹ ላይ መስራት ይችላሉ። የስራ ፈጠራ ተደርጎላቸው ተበረታተው፣ በምስጋና ብቻ ሳይሆን ስራ ተፈጥሮላቸው ፈጥተው ሀገራቸውን እንዲያገለግሉ ይደረግና በሃይማኖት አባቶች በአባገዳዎች ትልቅ የምርቃት ስነ ስርዓት ተደርጎ ወጣቱ እንዲመረቅ እፈልጋለሁ። ለችግር ጊዜ ብቻ ሳይሆን ይሄ ወጣት ካለ አገር ይኖራል ማለት ነው። በዛሬ ሳይሆን በነገም፣ ለተነገ ወዲያም ያለ ባጀት ያለምን ይሄ ወጣት ሀገር ማስተዳደር ይችላል። በብዛት ስታይ ለራሳቸው ወጣቶች ብዙ ነገር እያደረጉ ነው ያሉት። ለራሳቸው ሳይበሉ ወጥተው ለሌላ ሰው እያበሉ ነው ያሉት እና ይህንን ወጣት መንግስት መጠቀም መቻል አለበት ብዬ አስባለሁ። ጥሩ። ይህ የተጠናከረ የወጣት ትብብር ወይም የበጎ ፈቃድ አገልግሎት እንዴት ሊቀጥል ይገባል የሚለው ውይይታችንን እንደመድማለን። ለወደፊቱ ይሄ ነገር ቢስተካከል ጥሩ ሊሆን ይችላል ወይ ደግሞ ይሄ ነገር ቢጨመር የተሻለ ሊሆን ይችላል ብላችሁ የምታስቡትን እንድታካፍሉኝ እፈልጋለሁ። በመጨረሻ ማለት ከአክመል ልጨመር፣ የእኛ ሰው ካስተማርከው ይቀበላል። ወጣቱንም አስተባብረው ወደ እኔ እንዳለችው ብዙ መስራት ትችላለህ። በወጣቱ ላይ በጎ ፈቃዱ አሁንም በታየው በጎ መንፈስ ተባብረው መቀጠል የሚችለው ሁሉም አካላት ተባብረው ሲንቀሳቀስ ነው። ሚዲያው አሁን ካለው በተሻለ ከአድማጅ ጋር እንደ ችግኝ ተከላው አብረ በጋራ ሊሰራበት ይገባል። እጅግ በገና ነው አልደረሰም ማለት ይችላል። አሁን ብዙ ማስተማር ይገባል። ወጣቶች ላይ መተባበር አለት በቃ ሁሉም እንደ ቀልድ መታየት የለበትም። ለምን እያንዳንዱ ቤተሰብ ገብቶ ከማንቋቋቱ በፊት ሁሉም ጥንቃቄ ሊያደርግ ይገባል። ጥንቃቄ ብናደርግ ነው የተሻለ የሚሆነው እና በጎ አድራጊነቱ ቀጣይ እንዲኖረው ማለት ነው። አንደኛው አሁን ኮሮና በሽታ እንዲጠፋ ምኞታችን ነው፣ ግን የበሽታ ስፕሪት እንዳይጠፋ ነው እንፈልገው ቢኮዝ አሁን ኮሮና ቢጠፋ ችግራችን አይጠፋ ድህነታችንም አይጠፋም። ስለዚህ ሁሌ ኮሮና እንዳለ አስበን የዛሬውን ነገር መቀጠል እንዳለበት ነገ ሌላ ኮሮና ሊኖር ይችላል። ኮሮና ማለት ያለ ነው። ኢኮኖሚያዊ ማህበራዊ ችግሮች አሉ። ስለዚህ ወጣቱን ሪስፖንሲቢሊቲ በጎ አድራጊነቱ ቀጣይ እንዲኖረው ማለት ነው። አንደኛው አሁን ኮሮና በሽታ እንዲጠፋ ምኞታችን ነው፣ ግን የበሽታ ስፕሪት እንዳይጠፋ ነው እንፈልገው ቢኮዝ አሁን ኮሮና ቢጠፋ ችግራችን አይጠፋ ድህነታችንም አይጠፋም። ስለዚህ ሁሌ የኮሮና እንዳለ አስበ የዛሬውን ነገር መቀጠል እንዳለበት ነገ ሌላ ኮሮና ሊኖር ይችላል። ኮሮና ማለት ያለ ነው። ኢኮኖሚያዊ ማህበራዊ ችግሮች አሉ። ስለዚህ ወጣቱን ሪስፖንሲቢሊቲ መስጠት ነው። ኮሮና ጠፋ ተብሎ ስራው እንዳይቆም ሁሌ ኮሮና እንዳለ ማሰብ ነው። ተቀጣይነት ስራ እንዲኖረ ማለት ነው። ይሄ ነገር መቀጠል እንዳለበት አስባለሁ። ወጣቱንም መንግስት በኩልም በህዝቡ ሁሉም መደገፍ እንዳለበት እና ከሁሉም በላይ ደግሞ ኤኬሌ ስራ ኤኬሌ ስራ ከመባል ለወጣቱ ሪስፖንሲቢሊቲ መስጠት በቃ በአሁን በማንም ግዴታ ወይም በማንም አይደለም። ወጣቱ እየሰራ ያለው በራሱ ሪስፖንሲቢሊቲ ነው፣ ኢኒሽቲቭ ነው። ስለዚህ ኢኒሽቲቭን ለወጣቱ መስጠትና ኦፖርቹኒቲ መክፈት፣ በባጀትም በሁሉም ነገር መድብ ከደገፍ ወጣቱ በራሱ ይሰራል። ስለዚህ ሪስፖንሲቢሊቲ ራሳችን መጠት አለብን እንጂ ከሌ እንዲሰራ እንዲሰራ ሳይሆን በቃ ኦፖርቹኒቲ ብንሰጥ ያው ስራው ይቀጥላል። ከዚህ በላይ ብዙ ነገር ይሰራል ብዬ አስባለሁ። ነ በለዲ ወጣቱ ስራ መስራት አለበት ግዴታ ነው። ምክንያቱም ሀገር ማደግ አለበት ወይም እኛ ከድፍነት መውጣት አለብን ብለን ታሰብን ብቸኛ ማድረግ የምንችለው ወጣቱን ማበረታታት፣ ወደ ስራ ማስገባት፣ የስራ ልምድ እንዲኖረን ማድረግ ነው የምንችለው። እና መንግስትም ይህንን አይቶ ለወጣት የሚሰጠው ሪስፖንስ ትልቅ መሆን አለበት ወይም ደግሞ ሊሆን ይገባል ብዬ አስባለሁ። ሌላው ምንድን ነው፣ ከምንም በላይ ጤና የእኛ ትልቁ ተግባራችን እንደሆነ በዚህ ሁኔታ ላይ አይተናል። ምክንያቱም ኢቨን ጤና ጣቢያዎች ላይ ምንም አይነት ኦክስጅን የሌላቸው ግላቭ የሌላቸው ብዙ ማስክ የሌላቸው ሐኪሞች ምወት እንዳሉ ያው ሰምተናልና ይሄ ነገር ከባዱ ፈተና ከዚህ በላይ ቢመጣብን በምስዋቃ ማንችልበት ደረጃ ለምንችል መንግስትም ትኩረት ወደ ነው በብዛት እንዲያደርግና ወደ ወጣቱ ማበረታታት ላይ ትልቅ ተግባር ቢያደርግ ብዬ አስባለሁ። በጣም ጥሩ ወጣት በረዲ ሸንተማ ወጣት አክመል ሽፋ ወጣት ጂኔኑስ ፈቃዱ በኮቪድ-19 ምክንያት ወጣቶች ለበጎ ፈቃድ አገልግሎት የሰጡት ምላሽ ምን ይመስላል በሚለው አጭር የስልክ ውይይት ላይ ስለተሳተፉልኝ በጋቢና ቪኦኤ እንዲሁም በአድማጮች ስም በጣም አመሰግናለሁ እኛም እናመሰግናለን አመሰግናለን